የአድማጮች ማህደር ጤና ይስጥልኝ። ውድ የዚህ ዝግጅት ተከታታዮችና ተሳታፊዎች አዛውንቱ ደንበኛችን መሐመድ ሐሰን ከሀብሩ ደስ ብሎኛል ደስ ይበላችሁ ይላሉ። እንደ ተለመደው ከዚህ ዝግጅት የማይጠፉትንና አዲስ ደንበኞቻችንን አስተያየቶች ቀጥለን እናቀርባለን። መልካም ቆይታ። ቶቼ በለው እንዴት ናችሁ? ሰላም ናችሁ? ናምዲያሰን ሀብሩ ነይ ዴሴ በላችሁ ዴሴ በለኝ። ልጄን ድሬ ነው፣ ልጄን ድሬ በሙሽራ ከረምኩ ሰዛሬ እረሳኋችሁ። አሁን አዲያምና ሄዋን ግቢ የሆነላት ላፍ ክርስቲያኑም ለሙስሊሙ የአዲያምና ሀዋን ግቢ አላሃርግላቸው። ሰር መሐመድ ይባለኝ ነበር ድሬ፣ ተደስቼ ነው በሙሽራ ቤት ላይ ነው ያለሁት። እና በሞላ ኢትዮጵያ ሌላላችሁም የአያለ መስፍንን ሙሽሪት ሙሽራ የሚለውን አዘፉን ለመላ ኢትዮጵያ ነው ግብዣ። ለሁሉም የድረስ ዘንድ ለተጋባ ሁሉም ደስ ሲበለው የአብርሃምና ሳራን ግቢ ያለ አድርግለት። ሁሉም ደስ ሲበለው። አመሰግናቸዋለሁኝ ደንበኛችን መሐመድ ሐሰን እንኳን ደስ አለው። ለአዲሶቹ ሙሽሮች መልካሙን ሁሉ እንመኛለን። እንድንጋብዝ የጠየቁን ሙዚቃ ይሄው ይከተላል። ኢትዮጵያ ውስጥ በተለይ አማራ፣ ትግራይና ደቡብ ክልል በየጊዜው ሙስሊሞች በአለባበሳቸው የተነሳ ጫና ይደርስባቸዋል ያሉት ፈያ ናቸው። ከመጀመሪያ ደረጃ ትምህርት ቤት አንስቶ ሃይስኩል፣ እንዲሁም ዩኒቨርሲቲ ውስጥ ሴቶችን ሂጃብ አትልበሱ፣ ግዴታ በሱሪ ስፖርት መስራት አለባችሁ፣ ወንዶች ሱሪ አታሳጥሩ አታሳጥሩና በስራ ቦታም ሙስሊሞች ይጨቆናሉ። ይህ አሁንም እንደቀጠለ ነው ይላሉ ፈያ። ወደ ዘውትር የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ አስተያየት ስናልፍ ደግሞ ታሪክ ራሱን ደገመ ይላሉ። ኢትዮጵያ ቀደምት የታሪክ የሃይማኖትና የባህል መሰረት ያላት ሀገር ስለመሆኗ በውጭ ጸሀፍት ሳይቀር የተመሰከረላት አንቱ የተባለች ሀገር ነበረች። እንደ አለመታደል ሆነና ዘመናትና ገዢዎች በተፈራረቁ ቁጥር ችግሮቿም የዛኑ ያህል እየገፉ መፍትሄ ሳይገኝላቸው ዛሬ ድረስ ዘልቀዋል። ወደ ኋላ መለስ ብዬ አንድ ሁለት በሀገራችን የተከሰቱ ክስተቶችን ላስታውስ ወደድኩኝ በ1965ና በ1977 ምረት እነዚህ ሁለት ዓመታት ለኢትዮጵያውያን አስከፊ ዘመናት እንደነበሩ በወቅቱ የነበርን የዛሬዎቹ የዕድሜ ባለጸጎች በሐዘን እናስታውሳቸዋለን። ብዙ ወገኖቻችን በረሃብ እንደ ቅጠል የረገፉበት ተፈጥሮ የመጨረሻ ቁጣዋን በሰው ልጆች ላይ የሰነዘረችበት በኢትዮጵያ ታሪክ አስከፊ ዘመን ነበር ተብሎ ተመዝግቦ እስከ ዓለም ፍጻሜ ሲታወስ ይኖራል። ለቀዳማዊ ኃይለሥላሴ ዘመነ መንግስት ማክተም እንደ ገፊ ምክንያት ከሚጠቀሱት የፖለቲካ ቀውሶች አንዱ የ1965 ዓ ም የወሎ ድርቅ ነበረ። ለውጥ ፈላጊው በመፈክር ሲያስተጋባው እና ለቅስቀሳ የተጠቀመበትም ይህንኑ የወሎ ድርቅ ነበረ። የዚያን ዘመን ትውልድ መነሻና መድረሻዋን በወጉ ያውቀው ነበር ብሎ ለማለት ሲበዛ ይከብዳል። ሁሉን ነገር በኃይል እወጣለሁ የሚል ችግሮች ሁሉ በመፈክር በናው የሚጠፉ የሚመስለው የተሳከረ ዛሬም ድረስ የሚወለካከፍ የዚያ ዘመን አንጎበር ያለቀቀው ነው ቢባል ከእውነት የራቀ ሊሆን አይችልም። ባልገባንና ና ባልተረዳነው ነገር ሁላችንም የኮሚኒዝምን ካባ ደርበን ስንንገታገት አገራችን ለማይረባ የእርስ በርስ ጦርነትና ጽንፈኞች ዳረግናት። ይህ ብቻም አይደል የዛሬው ዘረኝነትም የበቀለው በዚያው በኮሚኒዝም ውስጥ ተጸንሶ ነው ሲሉ መቶ አለቃው ይቀጥላሉ። የብልጽግናን ስብሰባ ሳይ አንድ የዛሬ አርባ ዓመት ገደማ የተፈጸመ ድርጊት ትዝ አለኝ። 1977 ዓ.ም. ተምረት በወቅቱ አገራችን በተፈጥሮ አደጋና በእርስ በርስ ጦርነት ተወጥራ ፍዳ መከራዋን ታየ የነበረበት ወቅት ነበር። በሁሉ በትግራይና በኤርትራ ህዝቡ በረሃብና በጦርነት ተሰንጎ ይልስ ሲቀምሰው አቶ እንደ ቀጠል የሚረግፍበት ህጻናት የሞት እናታቸውን ጡት ይጎትቱት የነበረበት ዘመን እንደነበር የታሪክ ጸሐፍት ዘግበውታል። ይህ እልቂት የዓለምን ህዝብ ዳር እስከ ዳር ያንቀሳቀሰበት ነበር በዚህ ነበር ወቅት ነበር ወታደራዊ መንግስት የፓርቲ መስረታና ጉባኤ ብሎ መዲና አዲስ አበባ ላይ የከተመው ጥሪ የተደረገላቸው የአገር ውስጥና የውጭ አገር እንግዶች የኮሎኔል መንግስቱን ዲስኩር እያዳመጡ አዳራሹን በጭብጨባ ሲያቀልጡት እንኳን ረሃብ ጦርነት ምንም ነገር ያለ አይመስልም ነበር ጉምቱ የአፍሪቃ መሪዎች በስብሰባው ላይ ታድመዋል። ከነዚህም መካከል የዛምቢያው ዶክተር ኬኒስ ካውንዳ የታንዛኒያው ሙዋሊሙ ጄሌስ ኔሬሬ የሞዛምቢኩ ማርሻል ሳሞራ ነበሩ። ከነዚህ ታዳሚዎች መካከል ዶክተር ኬኔዝ ካውንዳ እየተንኮራንደዱ ዋን ካንትሪ ዋን ሊደር ዛትስ መንግስቱ እያሉ አዳራሹን አሳከሩት። ዋይታና ፌሽታ በአንድነት ያስተናገደች ምድር ኢትዮጵያ። የሚያሳዝነው ነገር ዛሬም ከአርባ አመት በኋላ ያንኑ ደገመችው። አኢትዮጵያ መቼ ሆን ነጥብ ነጥብ ነጥብ ሲሉ መቶ አለቃ ውቤ ይጠይቃሉ። ሌ ጊዮርጊስ የተባሉት አስተያየት ሰጪ ደግሞ ጥበብ፣ እውቀትና ልምድ የሌለው ሰው በአጋጣሚ መሪ ቢሆን የሚራበው ህዝብና አገር ምን ይሆናል ሲሉ ይጠይቃሉ። ማሚ ጀብሪል ደግሞ ሰላም፣ ጤና ይስጥልኝ ዶቼ ቬለዎች እንደምን አላችሁ? የዘውትር ተከታታያችሁ ነኝ። አንድ መልእክት እንድታስተላልፉልኝ ልጠይቃችሁ። አማራ ክልል ጎጃም፣ አዊ ዞን በዚገም ወረዳ የሚገኙ አማሮች ከተፈናቀሉ የፊታችን ነሐሴ አንድ ቀን ሁለት ዓመት ሊሞላቸው ነው። እስካሁን ቤታቸው ተቃጥሎ፣ ንብረታቸው ተዘርፎ በየቦታው ተበታትነው ከሞት የተረፉት በረሃብና በችግር እየተሰቃዩ ይገኛሉ። ለምሳሌ ጉሃ፣ በራቦ መሲራ፣ ፊለም ሶሪት የተባሉ ቀበሌዎች እስካሁን መንግሥት ዞር ብሎ አላያቸውም። ችግሩን ዞኖ አፍኖ ይዞ ክልሉ የሰማ አይመስለኝም እና አደራደራ ለመንግሥትም ለክልሉ መሪዎች ይህንኑ መልእክት አድርሱልኝ ብሏል። አድማጫችን እንደሰሞት መልእክቶ ላይ መጠነኛ እርማት አድርገናል። ጅብሪል አማን የተባሉ አስተያየት ሰጪ ደግሞ በመቀሌ የነዳጅ እጥረት ይሁን ሰው ሰራሽ ችግር አላውቅም፣ ነዳጅ የለም እያሉን ተቸግረናል። እባካችሁ ለሚመለከተው ክፍል አሳውቁልን፣ የተሰለፉ የከባድ አሽከርካሪዎችን በአካል መታችሁ ማናገር ትችላላችሁ ይላሉ። ጅብሪል በድምፅ የደረሰን አስተያየት አለ አለው ውድ ጀርመኖች፣ አሜሪካ ለምን እርዳታ አረዳችንም ለምን ከእርዳታ ታቀበች ለሚሉ ሰዎች አንድ አሳሳቢ ነገር አለ። ይሄውም አሜሪካ ሀገራችሁ አይደለች፣ የእናንተ መንግስት አይደለም። የአሜሪካ መንግስት ለእናንተ እርዳታ የሚሰበት ምንም ምክንያት የለውም። የአሜሪካ ግብል አትከፍሉም። እርዳታ ቀድሞውንም ቢሆን እኮ ምክንያታዊ አይደለም። ይህ የማንቂያ ደወል ሊሆን ይገባል። በእውነት እውነቴን ነው ምሎ ማልቀስ የለብንም። ስለዚህ ራሳችንን ለመርዳት ምን ማድረግ አለብን ብለን ራሳችንን መጠየቅ አለብን። ሀብታችንን ለጠመንጃና ጥይት መግዣ አይደለ እንደ የምናውለው ቢረዱንም የሚረዳውን ገንዘብ መልሶ ለጥይት መግዣ እኮ እያዋለ ነው። አልተረዳንም። ያው ወንድሞች፣ እህቶች፣ ወገኖች ለመገዳደል አይደለም። እንደ የምንጠቀመው ሀብታችን ለጥፋት ዓላማ እያዋልን ገንዘብ ልመና ከምንዞር ስናጣ ከምንጫጫ ጸጋዋችንን በእውነት እውነቴን ነው ምለው ለተገቢው ነገር መዋል አለብን ነው ምለው። አመሰግናለሁ። ይህ የማንቂያ ደውል ነው በተለይ ለአፍሪካ። ቀጣዩ የድምፅ መልዕክት ደግሞ የደረሰን ከጀርመን ነው። አሎ ቼቬላዎች፣ ከዚሁ ከጀርመን ነው የምደውለው። ስሜ ያጥላባቸው ይባላል። የእስክንድር በኩል ያለው ይሄ የፋኖ ክም ከኢጋድ፣ ዩኤስ፣ አፍሪካ ዩኒዮን የተመሳሰሉ ዓለም አቀፍ ድርጅቶች ጋር ውይይት አድርገናል። ይኸውም ምንድን ነው በአማራ ክልል ውስጥ የተጎዱ ሰዎች ወይም ደግሞ በረሀብ የተጠቁ በጤንነት የተጠቁ እርዳታውን እኛ አካባቢ ስለምንቆጣጠረው እርዳታው ለእኛ ይሰጥና እኛ እናድል። እንግዲህ የተረዳሁት እንደዛ ነው። ይሄ ከዚህ ቀደም ወያኔም እንደዚህ አድርጎ ያንን ለመሳሪያ መግዣ እንዳደረገው እንግዲህ ሲነገር ቆይቷል። እንደዛ እኔ አሁን ለእነ እስክንድር ወይንም የምመክረው ምንድን ነው አሁን ይሄ ዩኤስ ኤድ የሚባለውም ነገር ቀርቷል፣ እንደሰማሁት እንግዲህ ወይ ሊቀር ነው። እሱን ልመናውን ትቶ መሳሪያ ቁጭ አድርጎ ማረሱ ነው የሚሻለው። ይሄን የኔ መልእክት ለመንግስትም፣ ቄሮም፣ ለሚባለው ለፋኖም ለሚባለው መሳሪያ አንግታችሁ ህዝብ ተራበ። መሳሪያው የያዛችሁ ጥይት እሳት ነው እንጂ የሚተፋው ውሃ የቦቆሎ ዘር የስንዴ ዘር አይዘራ። እና መሳሪያውን ቁጭ አድርጋችሁ አካፋና ዶማ ይዛችሁ ብትተክሉ እናንተም ከራብ ትወጣላችሁ፣ ህዝቡም አይቸገርም። ይህንን ለማለት ነው። መቼስ ለሁላችንም ልቦና ይስጠን ነው የሚባለው። መልካም ጊዜ ለሁላችንም። ቻው ከጀርመን አስተያየት ሆን የላኩልን ጥላባቸው አቶ እስክንድር ነጋ ከዶች ቨለ ጋር ባደረጉት ቃለመጠይቅ ከዓለም አቀፉ ማህበረሰብ ተወካዮች ጋር ተወያይተንበታል ሲሉ የገለጿቸው ሶስት ጉዳዮች ናቸው። እነርሱም ስለሚመሩት የፋኖ ግንባር አላማ፣ በአማራ ክልል ስለሚፈጽሙ የጦር ወንጀሎች እና ሶስተኛው ደግሞ አሁን እርስዎ አስተያየት የሰጡበት የሰብአዊ እርዳታ አቅርቦቱን በሚመለከት ነው። የዩናይትድ ስቴትስ የልማት አጋር ድርጅት የሆነው ዩኤስ ኤድ ለልማት ስራዎች የሚያደርገውን ድጋፍና እርዳታ ማቋረጡን ተከትሎ የግል አስተያየታቸውን የጻፉልን አብዱ ንጉሴ ይባላሉ። እሳቸውም የሀገሪቱን ኢኮኖሚ በውጭ ሀገር ድጎማ ላይ መመስረት የዛፍ ላይ እንቅልፍ እንደሆነ ይህ የትራምፕ ውሳኔ ማሳያ ነው። እራስን በምግብ አለመቻል የውጭ ሀገር ጥገኛ ያደርጋል። ይህ ድጋፍ ከላይ ከላይ ሰብአዊ ቢመስልም ጠንካራ ፖለቲካዊ ተጽዕኖ በሀገሪቱ ላይ የሚጠል ነው። የሀገራችን መንግስት ለፖለቲካዊ ፍጆታ ሲል ብቻ እራሳችንን በምግብ ችለናል ቢለንም፣ ነገር ግን በይፋ ከሚገለጸው አስር እጥፍ በላይ በሀገሪቱ በከተማም ሆነ በገጠር ረሀብተኛው በስቷል። ያም ሆኖ ቁጥሩ ለሚታወቀው ተረጂ ሲደረግ የነበረው ድጋፍ ተቋረጠ ማለት በሀገሪቱ በረሃብ ምክንያት የሚከሰተው ሞት ከ1977ቱ የባሰ እንዳይሆን ያሰጋኛል። መፍትሄው ግልጽ ነው፤ ራስን ከውጭ ጥገኛ ማላቀቅ። ግን ይህ እንዳይሆን የሀገራችን ፖለቲካ ከወሬ የዘለለ ተጨባጭ ነገር ሲያደርግ አይታይም። በዚህ የኑሮ ውድነትና የዋጋ ግሽበት እየናረ በሄደበት ሁኔታ ለሀገራችን በጆሮ ላይ ጆሮ ደግፍ ይሆንበታል ብዬ አስባለሁ። ያሉት አብዶ ንጉሴ ናቸው። እንግዲህ በዚህ ሳምንት በአድማጮች ማህደር ክፍለ ጊዜ ማስተናገድ የቻልነው መልእክቶቻችሁ የእስካሁኑ ነበሩ። ጻፉልን ወይም መልእክቶቻችሁን በድምጽ ቀርጻችሁ ላኩልን። ልደት አበበ ነኝ። መልካም ጊዜ